ሰላም ጤና ስጥልኝ፣ እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቤ የእሁድ ምሽት ግንቦታ 22 2013 ዓ ም መሰናዶ ጀምሯል። ለዛሬ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ሁለቱን ያነቃቃሉ ያልናቸውን ይዘንላችኋል። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማር እና ከምሽቱ ዋና አዘጋጅ ሰለሞን አባተ ጋር በመሆን አብሬያችሁ አመሻለሁ። ሳምንት ከተደመጡና በድጋሚ ቢሰሙ ብለን ከያዝነው የመጀመሪያው ቃለ መጠይቅ ነው። የጎርጎሮሳያኑ ግንቦት ወር በዩናይትድ ስቴትስ የአእምሮ ጤና ግንዛቤ ወር በሚል ይታወቃል። ከአእምሮ ጤና ጋር የተያያዙ ውይይቶች፣ ማስገንዘቢያዎችና ግኝቶችም ይፋ የሚደረጉበት ወር ነው። ይሄን እንደ አስታዋሽ ይዘን በኢትዮጵያስ ያለው የአእምሮ ጤና ግንዛቤ ምን ይመስላል ሲል ሀብታሙ ስዩም ባለሙያ ጠይቋል። ባለሙያዋ ራሷን ከምታስተዋውቅበት ይጀምራል። ስሜ ዶክተር አዜባ ሳምናው ይባላል። አሁን ምሰራው በአዲስ አበባ ዩኒቨርሲቲ የሳይኪያትሪ ዲፓርትመንት ላይ በረዳት ፕሮፌሰርነት እና በአይምሮ ሕክምና ስፔሻሊስትነት አገለግላለሁ። በዚህ ቦታ ለአንድ አመት ያክል ሰርቻለሁ። ከዚህ ቀደም ደግሞ በደብረ ማርቆስ ዩኒቨርሲቲ እና በከተማው ባለው ሪፈራል ሆስፒታል ለሶስት አመት ያክል ሰርቻለሁ። ሰርቲፊኬት ስለጋበዛችሁኝ በጣም አመሰግናለሁ። እኛም በጣም እናመሰግናለን። እንግዲህ ዛሬ እንድንወያይ መረጥነው ርዕስ የአእምሮ ጤናን የሚመለከት ነው። የመጀመሪያውን ጥያቄ ላስቀድም። በተለምዶ አንድ ሰው የአእምሮ ጤናው ተዛብቷል የሚባለው ጨርቁን ቀዶ ጎዳና በሚወጣ ጊዜ ነው ይባላል። በስነ ልቦና ሀክምና መስኩ ግን ሰፋ ያለ ትርጉም ያለው ይመስለኛል። የአንድ ሰው የአእምሮ ጤና ተዛብቷል የሚባለው መቼ ነው? እንዳልከው እንግዲህ የአእምሮ ጤናና የአእምሮ ሕመም ሲታሰብ ብዙ ጊዜ ጎላ ብሎ የሚታየው አይነት ሁኔታ አለ። ነገር ግን ያው በጣም ብዙ አይነት የአእምሮ ሕመም አይነቶች አሉ። በዋናነት አንድ ሰው አእምሮ ሕመም አለበት ብለን የምንናገረው ሁለት ምክንያቶችን እናያለን። አንደኛው የቀን ተቀን ህይወት ላይ ያሳደረው ተጽዕኖ ምን ያክል ነው? አንድ የስነ ልቦና ችግር ብለን እናያለን። ሁለተኛው ደግሞ ምን ያክል ሰውየውን ረብሾታል ወይስ ግለሰቧን ረብሾታል የሚለውን እናያለን። እዚህ በእነዚህ በሁለት ምክንያቶች በአንዱ ወይም በሌላ ወይም ሁለቱም አንድ ጊዜ በሚሆኑበት ጊዜ የአእምሮ ህመም ሊኖር ይችላል ብለን ምርመራ እናደርጋለን። ይህንን ስናይ እንግዲህ በብዛት የሚታዩ የአእምሮ ህመም አይነቶች አሉ። ከፍተኛ የድብርት ህመም ከፍተኛ የጭንቀት ህመሞች አሉ። ከዛ ደግሞ ትንሽ ከፋ ያሉ ብለን ደግሞ የምንመድባቸው ከበድ ያሉ የአእምሮ ህመሞችም አሉ። ስለዚህ ሁሉንም አይነት ያጠቃልላል ማለት ነው። እንግዲህ ኢትዮጵያ ውስጥ የአእምሮ ጤናን በተመለከተ ትክክለኛ ያልሆኑ ግንዛቤዎች እንዳሉ ይሰማል። እርስዎ በስራው ጸባይ እየሰሟቸው ትክክለኛ ያልሆኑና ሊቀረፉ ይገባሉ የሚባሉ አመለካከቶችና ግንዛቤዎች ካሉ የተወሰኑትን ቢጠቅሱልን። አንደኛው በብዛት ያለው አመለካከት ምናልባት ሊጎዳን የሚችለው ብዬ ማስበው አንድ ሰው አእምሮ ህመም ካጋጠመው አይድንም የሚል አይነት አመለካከት አለና ነገር ግን ቶሎ ወደ ሕክምና ከተመጣ እንዳልኩትም ደግሞ የተለያየ ደረጃ ያላቸው ህመም አይነቶች ስላሉ ሕክምና ካገኙ የመሻሻል አንዳንዶቹም የመዳን ስላላቸው ሕክምናው እንደ ማንኛውም የሌላው ሕክምና መደረግ የሚችል እንደሆነ መገንዘብ ይኖርብናል። ሌላው በብዛት ያው የአእምሮ ህመሞችን ከመንፈስ ጋር የማያያዝ ነገር አለ። በዛም ምክንያት ብዙ ሰዎች ወደ ሕክምና ከመምጣት ይልቅ ወደ ባህላዊ ና ወደ ሃይማኖታዊ የህክምና ቦታዎች ይሄዳሉ። ነገር ግን እነዚህን ነገሮች አቀናሽቶ ማድረግ የሚቻል በመሆኑ አንዳንድ ሰዎች ለምሳሌ የጸበል ይሄዱ እና የጸበል ስለሄድኩኝ የህክምናው ህክምናው ማድረግ አልችልም ይላሉ። ነገር ግን ሁለቱም አብሮ መሄድ የሚቻል እንደሆነ ከዚህም በፊት አይተናል እና ሁለቱን በተጓዳኝ ለማድረግ መሞከር ቢቻል ጥሩ ነው ብዬ አስባለሁ። ሌላው እንግዲህ ያው አይምሮህም አላቸው ተብሎ የሚገመቱ ሰዎች ወይም ደግሞ እንዳላቸው የታወቁ ሰዎች ስራ መስራት የማይችሉ ከማህበረሰብ ጋር መቀላቀል የማይችሉ አድርጎ ያያል ሰው። ነገር ግን ቅድም ካልኩትም ጋር በተያያዘ መልኩ ህክምና ማድረግ ማሻሻል፣ ማዳን የሚቻልበት ሁኔታ ስላለ ሰዎች የአይምሮ ህክምናቸውንም እያደረጉ ማንኛውም አይነት የማህበራዊ ግንኙነትን ስራን ለማካሄድ የሚችሉበትን አቅም ማስገኘት የሚቻል ይሆናል። እነዚህ ዋና ዋናዎች ይመስሉኛል። ጥቂት የማይባሉ ወጣቶች ድብርት፣ የጥበኝነት ስሜት፣ በራስም ሆነ በሌላ ሰው ላይ ጉዳት ለማድረስ መፈለግ አይነት ስሜቶች ውስጥ መኖራቸውን ይነግሩናል፣ ሲናገሩም እንሰማለን። እነዚህ ስሜቶች ከአእምሮ ጤና መታወክ አዝማሚያዎች ጋር የሚገናኙ ናቸው ወይ? ራስን መጉዳትን እና ራስን ለማጥፋት መሞከርን ወይም ማሰብን በተመለከተ በአብዛኛው ከአእምሮ የአእምሮ ጤና ችግር ተያይዞ ሊነሳ ይችላል ያው ሁሉንም ባይባልም ነገር ግን ራስን ለማጥፋት ማሰብ፣ መሞከር፣ ራስን መጉዳት ምናልባት ከጀርባው በተለይ ደግሞ ከፍተኛ የድብርት ሕመም ወይም ድባት የምንለው ሌሎች የአእምሮ ሕመም አይነቶች የተለያዩ ሱስ አምጪ ነገሮችን አብዝቶ መጠቀምን ጨምሮ ሊያያዙ ይችላሉ እና አመላካች ሊሆን ይችላል። ጠበኝነት ያልከው ግን በጣም ሰፊ የሆነ ነገር ነው እና በለጠ በግለሰብ ደረጃ እያንዳንዱ ማየት ሊያስፈልግ ይችላል ለምን መጣ? ምንድን ነው ምክንያቱ የሚለውን ነገር አንዳንድ ሰዎች ያው የተለያየ አይምሮ ጤና ችግር ሲኖራቸው ከዛ ጋር በተያያዘ መልኩ ጠበኝነት፣ ሌሎች ሰዎችን ለመጉዳት የሚፈለግ ነገር ሊኖር ይችላል። ነገር ግን ይህም ከወንጀል ጋር የተያያዘ መታየት ያለበት ነገር ስለሆነ በግለሰብ ደረጃ እያንዳንዱ ሰው ለምን ወደዛ አይነት ባህሪ ውስጥ ገባ የሚለው ጥልቅ የሆነ ምርመራ የሚያስፈልገው ጉዳይ ይሆናል። እንዲሁ በደፈነው የአእምሮ ጤና ችግር ነው ማለት ይከብዳል። ስለከባቢያዊ ጉዳዮች ትንሽ እንነጋገር ምናልባት በሰዎች አእምሮ ጤና ላይ ሊያመጡት ስለሚችለው ጫና ለመዋየት ያመቸን ዘንድ ዶክተር አዜብ እርስዎም እንደሚያውቁት በመላ ዓለም ላይ የኮቪድ-19 ቫይረስ የተወው ጫና አለ። ኢትዮጵያንበመሰሉ ሀገራት ደግሞ ጦርነት፣ የፖለቲካ ለመረጋጋትን የመሰሉ ጉዳዮች በዜጎች ላይ የሚተዉት ስነልቦናዊ ጫና እንዳለም ይገመታል። እነዚህን ጫናዎች እንዴት ነው መመከት የሚቻለው? ዜጎች የአእምሮ ጤናቸውን ለማሻሻል ማድረግ የሚገባቸው ተብለው የሚመከሩ ጉዳዮች አሉ። ትክክል ትክክልና፣ እንግዲህ ቅድም የአእምሮ ጤናን ጉዳይ ስናነሳ ብናነሳው ጥሩ የሆነው ለምን ይመጣል የሚለውን ማየት ነው። የአእምሮ ጤና ችግር ለምን ይመጣል የሚለውን ስናይ ሶስት ነገሮች ማየት ይቻላል። ለአንደኛው ባዮሎጂካል የምንለው አለ። ምናልባት ከሰውነት አካሄዳችን ጋር ተፈጥሯዊ ነገሮች ጋር የሚያያዝ ሊሆን ይችላል። ስነ ልቦናዊ አለ። ከዛ ደግሞ ማህበራዊና ባህላዊ የሆኑ ጉዳዮችም አሉ እዛ ውስጥ እና እንዳልከው በአካባቢያችን የሚገኙ ማንኛውም አእምሮችን ላይ ጫና ወይም ስነ ልቦናችን ላይ ጫና የሚያሳድሩ ነገሮች በሙሉ የአእምሮ ጤናችን ላይም ጫና ያሳድራሉ እና እንደ ጠቀስከው የኮቪድ አስራ ዘጠኝ እንዲሁም የተለያዩ ግጭቶች እና ጦርነቶች በሚኖሩበት ጊዜ ሁላችንም ላይ በተለያየ ደረጃ ተጽዕኖ ያመጣሉ። እንግዲህ ቀጥታ ግለሰቡ ላይ ወይም ግለሰቧ ላይ የደረሰ ጥቃት አደጋ በሚኖርበት ጊዜ ጫናው ከፍተኛ ይሆናል። ከዛ ደግሞ ያንን ጥቃት ወይም አደጋ ህመም፣ በቅርብ ያየ ሰው፣ በቅርብ ዘመድ ጓደኛ ላይ ሲደርስ ያየ ሰው ወይም ደግሞ እንደተፈጠረ የሰማ ሰው እነዚህ ጫናዎች ይደርሳሉ። እኛ ደግሞ በሩቅ ሆነን በቴሌቪዥንም በምንም በሚዲያ የምንሰማቸው ነገሮች ይረብሹናል፣ እንደ ማህበረሰብ ማለት ነው ብናደርግ ጥሩ የሚሆነው የሚለውን ለየደረጃው የተለያየ አይነት እገዛ ሊያስፈልግ ይችላል። አንዳንድ ሰዎች በተለይ ዳይሬክት ጫና የደረሰባቸው ሰዎች የበለጠ እገዛ ሊያስፈልጋቸው ይችላል። በተለይ አደጋ አሁንም ያለ ከሆነ ለምሳሌ በግጭት ቦታ ላይ የሚኖሩ ሰዎች ከሆኑ ደህንነታቸው እስካልተጠበቀ ድረስ ጫናው ይቀጥላል ማለት ነው። ስለዚህ ቅድሚያ የሚሰጠው ሁልጊዜ ደህንነትን አስቀደም ነው። ደህንነትን የሚፈጠርበትን መንገድ እነሱን ደህንነት የሚሰማቸው ሁኔታ መፍጠር ይፈልጋል እና ይሄ ባለሙያዎች ከሕክምና ባለሙያዎችም ወይም ከስነ ልቦና ባለሙያዎችም ባለፈ የብዙ ሴክተሮች ርብርብ የሚፈልግ ነው የሚሆነው ከዛ በኋላ ከደህንነት በኋላ ያው ቤዚክ የሚባሉ ልብስ፣ መጠለያ፣ ምግብ የመሳሰሉ ነገሮች መሟላት ይኖርባቸዋል። ጤናም እዛ ውስጥ ይካተታል። የአካላዊ ጤና ከዛ ግን ራቅ እያለ ሲሄድ ደግሞ በተለይ ከሚዲያ ጋር በተያያዘ ያው ሚዲያዎች ኃላፊነት የተሞላው ዘገባ ማካሄዳቸው ጠቃሚ ይሆናል። ምክንያቱም እያንዳንዱ የምንጠቀማቸው ቃላቶች በተለይ በሚዲያ የሚተላለፉት የማህበረሰቡ ጤና ላይ ከፍተኛ የሆነ ተጽዕኖ ስለሚያሳድሩ ማለት ነው። እና ጥንቃቄ ማድረግ ይፈልጋል። እዛ ባለፈ የማህበረሰቡን ደግሞ ስንመለከት የምንሰማቸውን ወይም ደግሞ መረጃ የሚሰጡን አካላት በደንብ መገምገም፣ ዜናዎችንም ደግሞ የምናዳምጥበትን ጊዜ መገደብ፣ ምክንያቱም ሁልጊዜ በተለይ በዚህ ጊዜ ስልካችን ላይ ሁሉ ነገር ስላለ ዜና በቀላሉ የምናገኝበት ስለሆነ ሁልጊዜ ማየት ፍላጎት ሊኖረን ይችላል። ነገር ግን ጊዜ መመደቡ ጥሩ ይሆናል ሙሉ ቀን ያ እዛ ውስጥ ሆነን ስራችንን፣ ኑሯችንን ለመምራት የሚያቅት ሁኔታ ውስጥ እንዳንገቡ እነዚህ ሚዲያዎችን መገምገም፣ ጊዜ መስጠት፣ ከዛ ደግሞ እርስ በእርስ ደግሞ የምንወያዩበት ሴፍ ነው የምንለው ኢንቫይሮንመንት መፍጠር፣ ተመሳሳይ ችግር የደረሰባቸው ሰዎች ጋር መወያየት፣ እነዚህ ጠቃሚ የሆኑ ነገሮች ናቸው። ከዛ ባለፈ ግን እነዚህም ነገሮች ተጠቅመው በተለይ ከግጭት ጋር በተያያዘ ሁኔታ ተደጋጋሚ ትዝታዎች የሚረብሻቸው ሰዎች፣ በጣም ከፍተኛ የድብርት ስሜት ወይም የፍርሃት ስሜት ያላቸው ሰዎች ግን የበለጠ እርዳታ ሊያስፈልጋቸው ስለሚችል ከባለሙያ ጋር መመካከር ጥሩ ሊሆን ይችላል። እጅግ በጣም አመሰግናለሁ፣ ዶክተር አዜብ አሳምነው። የአእምሮ ጤናን በተመለከተ እየተወያየን ነበረ። የጎርጎሳውያኑ ግንቦት ወር የአእምሮ ጤና ግንዛቤን ማስጨበጫ ወር ተብሎ ነው እንግዲህ የተሰየመው። ከግንዛቤ ማስጨበጥ ጋር በተያያዘ ኢትዮጵያ ውስጥ ሊደረጉ የሚገቡ ማህበረሰቡ የበለጠ ስለ አእምሮ ጤናና ስለተያያዙ ጉዳዮች እንዲረዳ ቢደረጉለት ወይም ቢሞክራቸው የሚባሉ የተወሰኑ ሀሳቦችን ቢያካፍሉኝ። እንግዲህ ያው እንደጠቀስከው የአእምሮ ጤና ግንዛቤ ማስጨበጫ ጊዜ ስለሆነ ሁሉም ሰው በዚህ ጉዳይ ላይ ያለውን ግንዛቤ ለማስፋት ሙከራ ማድረግ ይኖርበታል ብዬ አስባለሁ። በተለይ በአብዛኛው የሚከሰቱት አይነት የአእምሮ ጤና ችግሮች ምን አይነት እንደሆኑ ማወቁ ጠቃሚ ይመስለኛል። እንዲሁም የአገልግሎት የሚሰጥባቸውን ቦታዎች ማወቁ፣ ከዚህ ባሻገር የተለያዩ ውይይቶችን ማድረግ ጥሩ ይመስለኛል። የተለያዩ እንቅስቃሴዎችንም አያለው በእኛም ሀገር ውይይቶችን ለማካሄድ በአይምሮ ጤና ዙሪያ ውይይቶች እንግዲህ ትልቅ ውይይቶች ሊኖሩ ይችላሉ፣ ግን ከቤተሰብም ይጀምራል። ቤተሰብ ውስጥ የምናደርጋቸው ግልጽ የሆኑ ውይይቶች አይምሮ ጤናን በማስጠበቅ ረገድ ምን አይነት እንቅስቃሴ እያደረግን ነው፣ በቤታችን፣ በአካባቢያችን የሚሉ ውይይቶች እና በተለይ ደግሞ የበለጠ የተጎዱ እንደሆኑ የምናውቃቸውን ሰዎች በምን መልኩ እያገዝን ነው፣ ወይስ ማገዝ እንችላለን የሚለውን ነገር ውይይት ቢኖር ጠቃሚ ነው ብዬ አስባለሁ። እንግዲህ እነዚህ ጀነራል ሀሳቦች ናቸው። የበለጠ ደግሞ ምክር የሚያስፈልግባቸው ሁኔታዎች ባለሙያዎችን እገዛ ለማግኘት ባለሙያዎችን እንዲያማክሩ እላለሁ። ከዚህ በተጨማሪ ያው ቅድም መጀመሪያ የጠቀስባቸው ነገሮች አይምሮ ጤና እንደ ማንኛውም የጤና ችግር መታከም መዳን የሚችል ነገር ሊሆን ስለሚችል ከተለያዩ ማህበራዊ እና የስራ ሁኔታዎች ማግለሉ ቀርቶ ማቅረቡ እንደ የቤት ስራ ሁላችንም ብንወስደው ጥሩ ይመስለኛል። በድጋሚ እጅግ በጣም አመሰግናለሁ። ዶክተር አዜብ አሳምነው የአእምሮ ጤናን በተመለከተ ለአሜሪካ ድምፅ አድማጮች ተያዥ ሀሳቦችን ስላካፈሉ በእጅጉ አመሰግናለሁ። መልካም ምሽት ይሁን ለት እኔም አመሰግናለሁ። መልካም ምሽት አንቺ አንቺን አንቺ ፍቅር አንቺ ፍቅር የአሜሪካ ድምጽ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ኮቪድ-19ና የአየር ንብረትን የመሳሰሉ ድንበር ተሻጋሪ ቀውሶች ዓለም አቀፍ ማህበረሰቡን በፈተኑበት በዚህ ወቅት የአፍሪካ ወጣቶች ከአህጉራቸው አልፎ ለዓለም ሕዝብ ተስፋ መሆናቸውን በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር የሆኑት ሊንዳ ቶምሰን ግሪንፊልድ ተናግረዋል። አምባሳደር ግሪንፊልድ ይህን ያሉት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በየአመቱ በሚያዘጋጀውና በእንግሊዝኛ ምህጻረ ቃሉ ያሊ ብሎ በሚጠራው የአፍሪካ ወጣት መሪዎች የልምድ የመለዋወጫ መድረክ የተመሰረተበትን አስረኛ ዓመት ክብረ በዓል አስመልክቶ ረቡዕ ዕለት በድረገጽ አማካኝነት በተዘጋጀ ጉባኤ ላይ ነው። ለመሆኑ ያሊ ለአፍሪካ ወጣቶች ምን ጠቀመ? ስትል ስመኝሽ የቆየ ኢትዮጵያን ወክለው በያሊ ከዚህ ቀደም የተሳተፉ ወጣቶችንና የአምባሳደር ግሪንፊልድ ንግግር ጨምራ ተከታዩን አሰናድታ ነበር። በድጋሚ ትሰሙት ዘንድ እንጋብዛለን። የዛሬ አስር ዓመት በ2003 ዓ ም የአፍሪካ የወደፊት መሪዎች ይሆናሉ ተብሎ ተስፋ የተጣለባቸው ወጣቶች ለመጀመሪያ ጊዜ ተመርጠው ለልምድ ልውውጥ ወደ አሜሪካ ሲላኩ አምባሳደር ሊንዳ ቶማስ ግሪንፊልድ በላይቤሪያ የአሜሪካ አምባሳደር ሆነው እያገለገሉ ነበር። የመጀመሪያ ተሳታፊ ከነበሩት ወጣቶች መካከል ላይቤሪያን ወክለው የተመረጡትን የላኩትም እርሳቸው ናቸው። በመክፈቻው ላይም ተገኝተው ንግግር አድርገዋል። ከአስር ዓመት በኋላ በድህረ ገጽ አማካኝነት በተለያዩ ዓመታት የያሊ ተሳታፊ ለነበሩ ወጣቶች ንግግር ሲያደርጉም ለዓመታት ከያሊ ጋር የዘለቀው ቁርኝታቸው በብዙዎች ዘንድ የያሊ እናት አንዳንዴም የያሊ አያት የሚል ቅጽል ስም እንዳሰጣቸው አምባሳደር ግሪንፊልድ ተናግረዋል። ልክ እንደ ጥሩ እናት ወይም ጥሩ አያት ስለ እናንተ ሳወራ ከእናንተ ጋር በመቆራኘቴ ልቤ በኩራት ይሞላል። ስለምትሰሯቸው ትልልቅ ስራዎች ስሰማም ከሚሰማኝ የበለጠ ሊያኮራኝ የሚችል ነገር የለም። ያሊ በ10 ዓመት ጉዞ 115 ወጣቶችን ከተለያዩ የአፍሪካ ሀገራት ወደ አሜሪካ በማምጣት የልምድ ልውውጥ እንዲያደርጉ አስችሏል። በተለያዩ የትስስር መድረኮች አማካኝነትም ከ21 ሺ በላይ ተሳታፊዎች ሲኖሩት ከግማሽ ሚሊየን በላይ አባላት እንዳፈራም የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ አመልክቷል። ከነዚህ በተለያየ የሙያ መስክ ተሰማርተው ባሳዩት ውጤት የአፍሪካ የወደፊት አመራር ይሆናሉ በሚል ተስፋ ተጥሎባቸው በ2008 ዓ.ም ወደ አሜሪካ መጥተው ከነበሩ ኢትዮጵያዊ ወጣቶች መሀል ዲናንተነ አንዷ ናት። ያሊ ደግሞ በንሱ ያደረገኝ ፕሮግራሙን ብዙ ኢምፖርተንት ሰዎች ነው። and so mm that. -hmm. and Blue network either was long term plan and now more focused uh, plan, you want to plan And so I, I went into social business in the Grand Milo concept after yeah. More I starting to go on my own expertise, try to chase uh, you know, more individually in the to go the in my government. ዲና በአሁኑ ወቅት በተለያዩ ክልሎች ውስጥ የሚገኙ እናቶችና ሕጻናት የተመጣጠነ ምግብ እንዲያገኙ የሚያግዝ ተቋም ከፍታ ዝቅተኛ ገቢ ያለውን ማህበረሰብ ታገለግላለች። ሴቶች በኢኮኖሚ እራሳቸውን እንዲችሉም ትሰራለች። የያሌ ቆይታዋን ጨርሳ ወደ ኢትዮጵያ ከተመለሰች በኋላም ለተመራቂ ተማሪዎች የስራ ፈጠራና የሙያ ማዳበሪያ ስልጠና ለመስጠት ከአሜሪካ ኤምባሲ የገንዘብ ድጋፍ አግኝታለች። ማድረግ አብሮሻል ሰዎች የእነሱን ሰክሰስ ማየት ራሱ ለምሳሌ እኔ ቮለንቲሮች ቻይና አደርግ ነበረ ከዩኬና ከኢትዮጵያ። ሌላው በያሌ ተሳታፊ የነበረ ወጣት አብርሃም እንድሪያስ ነው። በአሁኑ ወቅት ግሪን አግሮ ሶሉሽን የሚባል አነስተኛ እርሻ ላይ የተሰማሩ ገበሬዎችን ከቴክኖሎጂ ጋር የሚያስተዋውቅ ተቋም ውስጥ ማኔጂንግ ዳይሬክተር ሆኖ ያገለግላል። አብርሃም ያሊ ላይ በመሳተፉ ያገኘውን ጥቅም እንዲህ ይገልጸዋል። አንደኛ በነበርኩበት ዩኒቨርሲቲ ሀያ አምስት የሚሆኑ ከተለያዩ የአፍሪካ ሀገር የመጡ እኔ በተሰማራሁበት በአግሪ ቢዝነስ ዘርፍ የተሰማሩ ስለነበሩ ከነሱ የመማር እኔ ብቻዬን እየገጠመኝ ነው ብዬ አስብ የነበሩ ቻሌንጆች ሌሎችም ሀገሮች እንደነበሩ ማየት እዚህ የነበሩ እድሎችንም እኔ ያልተጠቀምኩባቸው ሌሎች እንዴት እንደተጠቀሙባቸው የማየት እድሉ ነበር። ሁለተኛ ደግሞ የተመደብንበት ዩኒቨርሲቲ ከሴት ዲፓርትመንት ጋር ያዘጋጀው የነበረው ከሪኩለም በተለይ ለዚህ የግል ቢዝነስ ላይ ለተሰማሩ ኢንተርፕሪነሮች በጣም የሚያሳድግ አይነት ከሪኩለም ነበር እና እዚህ ከተመለስን በኋላ ግንኙነታችን አልተቋረጠም። እዛ ሆነን ያቀድነው የነበረ ቢዝነስ ፕላን እዚህ ከመጣም በኋላ ስንተገብረው ድሮ ከምናስበው አተያይ የተሻለ ኖሮን በተለይ ከፓርትነሮች ጋር እንዴት መስራት እንደሚቻል፣ ፋይናንስ እንዴት ሬይዝ ማድረግ እንደሚቻል፣ ከመንግስት ጋር እንዴት አብሮ መስራት እንደሚቻል ትልቅ እድል ፈጥሮልናል። በተለይ ደግሞ እንደ ድል ማየው የያንግ አፍሪካ ሊደርሽፕ ኢኒሽቲቭ የሁለት ሺ አስራ ስድስት ተሳታፊ ከነበሩ ኢትዮጵያኖች ጋር የፈጠርነው ጥምረት፣ ጓደኝነት እዚህ ለሁላችንም እድገት አይ ቲንክ ጥሩ ቤዝ ሆኖናል ብዬ አስባለሁ። አብርሃም አክሎ ያሊ በግል ብቻ ሳይሆን በአጠቃላይ በአህጉሩ ለሚገኙ ወጣቶች ትስስር መፍጠር ትልቅ መድረክ መሆኑ የተሻለ አንድነት እንደሚፈጥር ያምናል በአንድ አመት ብቻ የተገናኙት ሳይሆን በተለያዩ አመት ላይ የያሊ ተሳታፊ የነበሩ አክሮስ ካንትሪስ የተለያየ ፕሮጀክቶች እውን እንደሆኑ አውቃለሁ ድሮ የአፍሪካ ሀገሮች ሩቅ ይመስሉን የነበሩት ያህል ሩቅ አይደሉም እኔ በግሌ አስራ አራት አስራ አምስት የአፍሪካ ሀገሮች ላይ ዩኒቨርሲቲ አብረን የነበርን በጣም ጥሩ ጓደኞች አሉኝ። ስለዚህ አሁን ኢትዮጵያ ውስጥ አሁን እየሰራ ያለሁትን ቢዝነስ ዛምቢያ ሀገር ከሚገኝ የያሊ ተሳታፊ ሁለት ሰፍራ ስድስት ከነበረ ጋር ለማስፋት አብረን እየሰራ እንገኛለን። ስለዚህ በግሌ ዛምቢያ እንዳይረቀኝ፣ ሌሎችም ሀገሮች ኬንያ ያሉ ሌሎች ፓርትነር ለመሆን የሚችሉ ጥሩ ጥሩ የቢዝነስ አጋሮችን ፈጥሮልናል ያሊ አፍሪካን አንድ ዩናይት አድርጎ የተለያዩ ሀገሮች ያሉ የያሊ ተሳታፊዎች ፕሮጀክት ቀርጸው እንዲፈጽሙ ትልቅ እድል ፈጥሯል ብዬ አስባለሁ። የያሊን አስረኛ ዓመት ክብረ በዓል አስመልክቶ በተዘጋጀው ጉባኤ ላይ ንግግር ያደረጉት አምባሳደር ግሪንፊልድም አጽንኦት ሰጥተው የተናገሩት የወደፊት ስልጣን ተረካቢ የሆኑ ወጣቶች አዳዲስ የአመራር ስልቶችን በመቀየስ መጪው ትውልድ የሚጋፈጣቸውን ችግሮች ማስወገድ እንዲችሉ ነው። ከወረርሽኙ በፊት አፍሪካ በዓለም ላይ ፈጣን እድገት ያለው ኢኮኖሚ ሊኖራት የቻለው እንደእናንተ ያሉና የሀገራቸውን የወደፊት ተስፋና ስኬት ላይ አስተዋጽኦ በሚያደርጉና አብረውን ለኖሩ ችግሮች አዳዲስ መፍትሄ በሚያመጡ ወጣቶች ምክንያት ነው። ባለፉት አስር አመታት ውስጥ በያሊ ተሳታፊ የነበሩ በርካታ ወጣቶች ዛሬ በትላልቅ የአመራር ቦታዎች ላይ ይገኛሉ። ሌሎች ደግሞ በስራቸው አለም አቀፍ እውቅናን አግኝተዋል። ለምሳሌ አምስት የያሊ ተሳታፊ የነበሩ የአፍሪካ ወጣቶች በመንግስት ከፍተኛ አመራር ቦታ ላይ እንደሚገኙ የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤቱ ይጠቅሳል። ከሶማሊያ ተሳታፊ የነበረች ወጣትም ወደ ትጥቅ ትግል እንዲገቡ ተደርገው የነበሩ ህጻናትን ከውትድር እና በማውጣት መልሰው እንዲቋቋሙ ላደረገችው ጥረት በ2011 ዓ ም ለኖቤል የሰላም ሽልማት ታጭታ ነበር። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ሰላም ብዙ እያሉ ነው እንደራሱ ያወራሉ Mwana, si aurose lante bizu, zoo. do you are a soul, smith. you are me at You are me i a zazen. You know. you know. You are the is that chance to high? So the land is no. Terravel animals no. And that's the hard of like each I'm in. There's only I'm in. I'm አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገነን ዝግጅታችንን እዚህ ላይ አጠናቀቅን። አስተያየቶቻችሁን በፌስቡክ ገጻችን ቪ ማሀሪክ ላይ፣ በትዊተር እንዲሁ ሃሽታግ ጋቢና ቪወይን በመጠቀም አድርሱን። ጋቢና ቪ አት ቪወይንስ ዶት ኮም ኢሜል አድራሻችንን ተጠቀሙ። ሰለሞን አባተ በፕሮግራም አርቶቶ፣ ኤልያስ አስማረ በቅንብሩ፣ ኤደን ገረመው መርሃገሩን በመምራት ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብረራችሁ አምሽደናል። በጀመርነው ሙዚቃ እንሰናበታለን። ሰናይ ምሽት። You lost be the I'm Badabin, badabin, badabin, badabin, and the toe. will be so fat i yeah. yeah.